የአዲስ አበባና በአካባቢዋ የሚገኙት የኦሮሚያ ልዩ ዞን ከተሞች እቅድ የተቀናጀ ቢሆንም ሁለቱ ወገኖች ወደፊት በየግላቸው የአስተዳደር መዋቅርና የሕግ አግባብ የሚያጸድቁት ነው ተባለ። ቀደም ሲል በአርሶ አደሩ ላይ የደረሰው መፈናቀልም ለዚህ የተቀናጀ የጋራ ልማት እቅድ መሰረት መሆኑ ተገለጸ። መለስካቸው አማሃ ዘገባ ልኳል። የአዲስ አበባና ዙሪያዋ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ጽሕፈት ቤት ዛሬ ለሀገር ውስጥና ለውጭ ሀገር ጋዜጠኞች አዘጋጅቶት በነበረው ማብራሪያ ላይ የጽሕፈት ቤቱ ዋና ስራ አስኪያጅ አቶ ማቴዎስ አስፋው እንደገለጹት የተቀናጀው የጋራ ልማት እቅድ ስራ ከተጀመረ ከሁለት ዓመታት በላይ ሆኗል። በዚህ ሂደት እስከ ዛሬ የነበሩት የአዲስ አበባ ከተማ መሪ የልማት እቅዶች የነበሯቸውን ጉድለቶች በመገምገም በአዲሱ የተቀናጀ የልማት እቅድ ለማሟላት ተሞክሯል። ከጉድለቶቹ አንዱም እቅዱ በአካባቢው የሚገኙ የገጠርም ሆነ የከተሞች ልማት ያላገናዘበ መሆኑን ገልጸዋል። ስለሆነም በአዲስ አበባና በአካባቢዋ ሲሰሩ የነበሩ የልማት ስራዎች ያልተናበቡና ያልተቀናጁ እንደነበሩ አብራርተዋል። አዲሱ የተቀናጀ የልማት እቅድ ይህንን ጉድለት ከማረም በስተቀር የአዲስ አበባ ከተማም ሆነ በአካባቢዋ የሚገኙ አምስቱ የኦሮሚያን ልዩ ዞን ከተሞች የየራሳቸውን የከተማ ልማት እቅድ በየግላቸው እንደሚያጸድቁ አስረድተዋል። የአዲስ አበባ ከተማ አስተዳደር ከንቲባ ድሪባ ኩማ የሚያደርጉት ምንድን ነው? ይህን ማስተር ፕላን ይወስዱና ለካቢኔ የአዲስ አበባን ማስተር ፕላን ያቺ የአዲስ አበባ ያንም ሙሉ የተቀናጀውን አይደለም እንዲሁ ለማሳየት ያሳዩ ይሆናል። የተቀናጀውን ግን እሳቸው ይዘው የሚሄዱት አዲስ አበባ ቺ ሃምሳ ሁለት ሺህ ሄክታር ያለችባትን ማስተር ፕላን ይዘው ሄደው ለካቢኔያቸው ያቀርቡና ያጸድቃሉ። ከዚያ በኋላ ለምክር ቤት ይቀርብና ይጸድቃል። ሕግ ሆኖ ይወጣል። ምን ብሎ የአዲስ አበባ ከተማ ማስተር ፕላን ብሎ ነው የሚወጣው በኦሮሚያ ክልላዊ ብሔራዊ መንግስት ውስጥ የሚገኙትን ከተሞች እቅድ አጸዳደቅ በተመለከተም ዋና ስራ አስኪያጁ ይህን ብለው ነበረ። ከዚያ ደግሞ አምስቱ ከተሞች የኦሮሚያ ብሔራዊ ክልላዊ መንግስት ኢንስቲትዩቱ ይወስድና በእነሱ መዋቅር መሰረት፣ በኦሮሚያ ብሔራዊ ክልላዊ መንግስት መዋቅር መሰረት ባለው ህግ መሰረት ለከተሞቹ ይቀርባል፣ ለምክር ቤቶቹ ይቀርባል። ከዚያ በኋላ የኦሮሚያ ብሔራዊ ክልላዊ መንግስት ባለው ስርዓት እንዲጸድቅ ያደርጋል። አጸዳደቁ ይህን፣ አፈጻጸሙ ደግሞ የከተሞቹ ይሰጥና የከተሞችን ማስተር ፕላን ኢምፕሊመንት የሚያደርጉ ደግሞ ደማኒሲፓሊቲ መዘጋጃ ቤቶቹ ናቸው። በኦሮሚያ ክልላዊ ብሔራዊ መንግስት የከተማ ፕላን ኢንስቲትዩት ዳይሬክተር አቶ ጥላሁን ረጋሳ በበኩላቸው ተጨማሪ ማብራሪያ ሲሰጡ ደግሞ ይህ እቅድ እንደ ሌሎቹ የኦሮሚያ ከተሞች ልማት እቅዶች ሳይሆን የሚጸድቀው በጨፌ ኦሮሚያ እንደሚሆን ጠቁመዋል። ይሄኛው ግን የተለየ በአዲስ አበባ ዙሪያ ያሉ ከተሞች የሚያጠቃልል ፕላን ስለሆነ የመጀመሪያው እንደ መንግስት ታቅዶ ያለው ትልቁ የክልሉ መንግስት ከፍተኛው አካል ጨፌው ነው፣ ምክር ቤቱ ማለት ነው። የኦሮሚያ ምክር ቤት ነው። ስለዚህ የኦሮሚያ ምክር ቤት መጀመሪያ እንዳያጸድቀው፣ ከዚያም ከተሞች ራሳቸው ወስዶ በስራ ላይ እንደሚተገብሩ እንደሚጠበቀ የአዲስ አበባን የቆዳ ስፋት በተመለከተም አዲስ የተፈጠረና የሚያወዛግብ ነገር እንደሌለ አንዱ የሌላውን መሬት በምንም መልክ ሊወስድ እንደማይችል ይህም ስፋት የተወሰነው ከደርግ መንግስት ጊዜ ጀምሮ እንደነበረ የተቀናጀው የጋራ ልማት ፕላን ጽሕፈት ቤት ዋና ስራ አስኪያጅ አቶ ማቴዎስ አስፋው ያስረዳሉ። ፋይናንስን በማፈላለግም ሆነ የጸደቀውን እቅድ የሚያስፈጽሙትም በየግላቸው እንደሆነ ዋና ስራ አስኪያጁ አብራርተዋል። የአዲስ አበባ ከተማ አስተዳደር ሀላፊነቱም ምኑም የአዲስ አበባ ከተማ ማስተር ፕላንን ለማስፈጸም ነው። የነ የአምስቱ ከተሞች አስተዳደሮችም ኃላፊነታቸው የአምስቱን ከተሞች ማስተር ፕላን ማስፈጸም ነው። በዚያ ሂደት እንግዲህ ትልቁ ስራ የማስፈጸሙ፣ ፋይናንሱን፣ የመፈለጉ የማምጣቱም ኃላፊነት ተግባርና ኃላፊነት የሚሆነው ከተሞቹ ናቸው። ከከተሞቹ እልፍ ሲል ልዩ ዘውኑ ነው። እልፍ ሲልም ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ነው ለኦሮሚያ ከተሞች የአዲስ አበባ ከተማ አስተዳደርም እንዲሁ ለአዲስ አበባ ማስተር ከልማት ጋር በተያያዘ ከተሞች በሰፉ ቁጥር የአርሶ አደሮች መፈናቀል ያደረሰውን ጉዳት በተመለከተም ከጋዜጠኞች ጥያቄ ተሰንዝሮ ነበረ። ዋናው ስራ አስኪያጅ አቶ ማቴዎስ የእቅዱ መነሻ ይሄው ችግር እንደነበረም ገልጸዋል። እኛም በጥናት ያገኘነው ነው፣ ቅድም የሚጠቀስኩላችሁ ለዚህ የተቀናጀ ፕላንም ተቀናጅተን አብረን መስራት አለብን ለሚለውም ትልቁ መነሻ እና ትልቁ መሰረትም የሆነ ይሄው ችግር ነው ነው ያርሶ አደሩ ችግር ያ ነገር የተከሰተው እንዲህ አይነት የተቀናጀ ፕላን ባለመኖሩ ነው። ከዚህ በፊት የሚሰሩት ፕላኖች ከተማ አቀፍ ብቻ በከተማ ላይ ከተማ ተኮር ብቻ ፕላኖች ስለነበሩ ነው እንዲህ አይነት ችግር የተፈጠረው። የገጠሩን አካባቢና የአርሶ አደሩን ጉዳይና ህይወትና ኑሮ የወደፊት እጣፈንታ በፕላኑ ስላልተካተተ ነው። ዋና ስራ አስኪያጁ ከዚህ የተቀናጀ ልማት ከሚባለው እቅድ ጋር ተያይዞ በኦሮሚያ የተለያዩ ክፍሎች በተለይም በክልሉ ውስጥ በሚገኙ ከፍተኛ የትምህርት ተቋሞች ውስጥ ተነስቶ የነበረው ተቃውሞና ሁከት ጉዳዩን በትክክል ካለመረዳትና ከስጋት የመነጨ እንደሆነ ያምናሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ